የወጣቶች ዓለም ያው እስካሁን አልባለንም፣ አልጠጠንም። ትላንትም ትላንት ደም እንደዛ ውሃም አላገኘንም። ዝም ብለን ያው እየሞተን ያለ ነው። ወጣት ብሩ ጋዲሳ በሕገወጥ መንገድ ወደ ደቡብ አፍሪካ ለመሸጋገር የኬንያን ግዛት በማቋረጥ ላይ እንዳለ በፖሊሶች እጅ ከወደቁት በርካታ ኢትዮጵያውያን መካከል አንዱ ነው። ወጣት ብሩን ጨምሮ አዳፋ ልብስ የለበሱናም አነስተኛ የፕላስቲክ ከረጢት ወይም ፌስታል ያንጠለጠሉ ወጣቶች በኬንያ የጆሞ ኬንያታ አውሮፕላን ማረፊያ ተኮልኩሎ ይታያሉ። የኬንያ ፖሊስ ተጠርዘው ወደ መጡበት ኢትዮጵያ እንዲመለሱ ውሳኔ ያሳለፈባቸው እነኙ ወጣቶች ለወራት የራብና የጉስቁልና መከሪያዩ ያለበትን ምድር ለቀው ለመውጣት የቀራቸውን የእሳታት ዕድሜ ይጠባበቃሉ። ጤና ስጥልኝ አድማጮች፣ የዛሬው ሳምንታዊ የወጣቶች ዓለም ዝግጅታችን እነኚሁ ወጣት ኢትዮጵያውያን ያጋጠማቸውን የስደቱ ውጣ ውረድ ያስቃኘናል። አብራችሁ እንድትቆዩ እንጋብዛለን። ደቡብ አፍሪካ በበርካታ ኢትዮጵያውያን ወጣቶች ዘንድ የተስፋይቱ ምድር ተደርጋ ትቆጠራለች። የዚህ አመለካከት ውልደትም ሆነ እድገት በወጣቶቹ የተሻለ ኑሮን በማለም ከሀገር ለመውጣት ካላቸው የበረታ ፍላጎት ብቻ የመነጨ አይደለም። በልጅ ያልፍልኛል የሚለው የወላጆች የተሳሳተ እሳቤም ለወጣቶቹ ፍልሰት የራሱን በጎ ያልሆን አስተዋጽኦ አበርክቷል የሚሉ ብዙዎች ናቸው። በዚህም የተነሳ የእርሻ በሬያቸውን አሊያም መሬታቸውን ቆርሰው በመሸጥ ልጆቻቸውን ወደዚቹ መከረኛ ሀገር የሚሰዱ ወላጆች ቁጥርም ቀላል አለመሆኑ ነው የሚነገረው። ወደ ተስፋይቱ ምድር ለመሻገር በሚደረገው ሙከራም ጥቂቶች በለስ ቢቀዳቸውም በ በርካቶች ግን ወይ በመንገድ ሞተው ይቀራሉ፣ አሊያም ተጠርዘው ወደ ሀገራቸው ይመለሳሉ። በኬንያ የጆሞ ኬንያታ አውሮፕላን ማረፊያ በፖሊስ ቁጥጥር ስር ሆነው ያገኟቸው ኢትዮጵያውያን ወጣቶች የዚሁ ሕገወጥ ስደት አስከፊነት ማሳያ ሊሆኑ ይችላሉ። ከኬንያ የጥበቃ ፖሊስ አባላት ባገኘሁት ይሁንታ መሰረት ቀረብ ብዬ ካነጋገርኳቸው ወጣቶች መካከል አብዛኞቹ ከደቡብ ክልል ሀዲያና ከምባታ ጠንባሮ ዞን መምጣታቸውን ገልጸውልኛል። እኔ የተባለ ዞን ከዳንቦ የአውራዳ ነው የመጣሁት። ከዛ በመጣሁት ወደ ሳውዝ አፍሪካ ለማድ ነበር አሳቤ። ከዛም ናይሮቢ ገብቼ ውስጥ ላይ የሚሰሩ ሰዎች ለማስ ሲከታተሉ ወደ ኢትዮጵያ ለመመለስ ዲፖርት አድርገ ያለ ሳቤ እንደዛ አድርገ ያለ ከዚህ ወደ ት ለመሄድ ነበር ወደደው አፍሪካ እዛ ዘመድ አለ። አሁን የሚመልስ ማን ነው? ራሱ ራሱ ነው ዲፖርት አድርገ ተመልሰ እንድመጣ ዲፖርት ተብለ ነው። ብሩ ጋዲሴና ጓደኞቹ ከወራት በፊት በደቡብ ኢትዮጵያ ሞያሌ በኩል ድንበር አቋርጠው ከወጡ በኋላ የኤብስ ትራንስፖርት በመጠቀም ኬንያ መግባታቸውን ይናገራሉ። ጉዞቸውን የጀመሩት በደቡብ አፍሪካ የሚገኙ ዘመዶቻቸው በኬንያ ከሚገኙ አሸጋጋሪ ደላሎች ጋር በስልክ ባደረጉት ግንኙነት መሆኑን የሚገልጹት ወጣቶቹ አሸጋጋሪ የተባሉትን ግለሰቦች በስምም ሆነ በመልክ እንደማያውቋቸው ይናገራሉ። ያም ሆኖ ግን እነኚሁ አሸጋጋሪዎች በሚልኩላቸው ሞተረኞች አማካኝነት የፍ ተሻጣቢያዎችን በማለፍ ናይሮቢ ከተማ መግባታቸውን ገልጸውልኛል። በባስ የመጣነው ንስ ለተባለ ነው። ከዛ ተዳውሎ ነው እነሱ ንስ ሲሉ ወደ ሙዬሌ ሊመጡ ከዛም እንትኑ ነው ወደዚህ የመጣ ነው። በባስ አንድ ቀን ማለት ነው አስራ አምስት ሰዓት ከሙዬሌ እስከ ናይሮቢ። አይ እንዳራሹን አናውቅም እኛ። ግን እነሱ ወንድሞቻቸው እዚያ ጋር ተዳውሎ ነው አስታክለው መሰለኝ። እኛ የምናውቀው ነገር ያው ብዙም አናውቅም እኮ። ስማችሁን አናውቅም እኮ። ዝም ብለን በምልክት እኮ ነው የምንመጣው፣ ወይ በስልክ እነሱ እኮ አይታዩም እኮ። ለሰው እኮ ነው የሚልኩት፣ አይመጡም። በቃ በምልክት ነው። ሞቶረኞችን ይልካሉ። እነሱ ይወስዳሉ። ዛ ያስቀምጣሉ። አድራሻን ም ዝም ብለን ገብተን መተኛት ቁጡ ከተባለን መውጣት ብቻ ነው። እኛ ሌላ አመራጭ ልን ነው። ወጣቶቹ እንደሚገልጹት ናይሮቢ ከተማ ከገቡ በኋላ ቀጣይ ጉዟቸውን ለማመቻቸት በአንድ ሰዋራ መንደር ውስጥ ለሁለት ሳምንታት በአስቸጋሪ ሁኔታ ተደብቀው ቆይተዋል። በመንደሩ በአንድ ጠባብ ክፍል ውስጥ እስከ ሀምሳ ከሚደርሱ ሰዎች ጋር ተቀላቅለው እንዲያርፉ ከመደረጋቸው በላይ ምግብና ውሃ በየሁለትና በየሶስት ቀናት ልዩነት ይቀርብላቸው እንደነበር ይናገራሉ። ያው የምናድርበት ቦታ ሄደን፣ ቦታውም ደግሞ ማይመች ነው። ለአምሳ ለሰባ ነው የምናድረው አንድ ክላስ ላይ ማለት ነው። ከዛ ከወጣው ከተማ ውስጥ ከወጣው ይይዛሉ፣ ፖሊስ ይይዛል። ስለዚህ ተደብቄ ነው እዚህ የገባሁት። እዛ ክላሱት ምግብ ይሰጣል፣ ያው በሰዓቱ አይደለም ቢሆንም፣ ያው ትንሽ ትንሽ አንድ በሶስተኛ ቀንም በሁለተኛ ቀንም ይሰጣል። እንደዚያ አልፎ አልፎ ይሰጣሉ ምግቡ። እነብሩ ጋዲሴ ከዚህ ሁሉ በኋላ ቀጣይ ጉዞአቸውን ወደ ታንዛኒያ ለማድረግ በዝግጅት ላይ እንዳሉ በኬንያ የጸጥታ አባላት እጅ በመውደቅ ለቀናት ለስር ተዳርገዋል። በመጨረሻ ግን የኬንያ ፖሊሶች በሕገ ወጥ መንገድ መግባታቸውን በማረጋገጣቸው ኢትዮጵያ ሊመልሷቸው ወደ ጆሞ ኬንያታ አውሮፕላን ጣቢያ ያመጧቸው ቢሆንም ከስር ቆይታቸው ጀምሮ ምግብ የሚያቀርብላቸው አካል ባለመኖሩ ለረሃብ መዳረጋቸውን ነግረውኛል። እዚህ ውስጥ አሁን ትላንት ጧት ቁርስ ብል ነው። እኛ ምንም ምግብ እስካሁን አላገኘንም። አሁን ዛሬ ቀኖ እስከ ሰባ ሰዓት ለመታገድ ድረስ ምንም ልናገኝ የቻልነው ነገር የለም። ግን ያው የራሳችን ስህተት ስለሆነ ምንም ማድረግ አንችልም። ከዚህ በላይ የቀረውን እነሱ ይግለጹልኝ። ያው እስካሁን አልባለንም፣ አልጠጠንም። ትላንትም ትላንቱ ደም እንደዛ ውሃም አላገኘንም። ዝም ብለን ያው እየሞተን ነው ያለነው

በኬንያ ፖሊሶች ወደ ኢትዮጵያ እንዲመለሱ የተደረጉ ወጣቶችን ያሳፈረው የኢትዮጵያ አየር መንገድ ከሰዓታት ጉዞ በኋላ ቦሌ ዓለም አቀፍ አይሮፕላን ማረፊያ ሲደርስ በብሩ ጋዲሴና በጓደኞቹ ፊት ላይ የተዘበራረቁ ስሜቶችን አስተውያለሁ። በእርግጥ የጉዞአቸው መጨናገፍ ቅር ቢያሰኛቸውም በሰላም ወደ አገራቸው በመመለሳቸው ግን ደስተኛ የሆኑ ይመስላል። ቀጣይ ጉዞአቸውን በደቡብ ክልል ከንባታ ጠንባሮ ዞን ወደሚገኘው የትውልድ መንደራቸው ለማቅናት በዝግጅት ላይ እንዳሉ ምን ተሰማችሁ ስል ያላቸው ጥያቄ ባጭሩ ምላሻቸውን ገልጸውልኛል። ሀገራችን በጣም አሪፍ ነው፣ እንዳየ ነው። ሌላ ከዚህ በኋላ ለማምጣት የሚያስብ ሰው ራሱ እንኳን ባይድ ነው ይሻላል ብለን የምናስበው። እዚያ ጋር ቤት ይሻለናል ብለን ነው እየደናለ ነው። ያው ካሁን በኋላ ሌላ ሰውም ከኛ መማር ያው ይጠበቃል ማለት ይቻላል። አቶ ታሪኩ በዛብህ በደቡብ ብሔር ብሔረሰቦችና ህዝቦች ክልል የሰራተኛና ማህበራዊ ጉዳይ ቢሮ የስራ ስምሪትና ማስፋፊያ ዳይሬክቶሬት ዳይሬክተር ናቸው። በክልሉ ወደ ደቡብ አፍሪካ በሚደረገው ህገ ወጥ ስደት በሃድያና በከንባታ ዞኖች የሚገኙ ወጣቶች የችግሩ ግንባር ቀደም ተጠቂዎች መሆናቸውን አቶ ታሪኩ ይናገራሉ። ከባህሪያቸው አንጻር የሃድያና ከንባታ ጠንባሮ ዞኖች ሳውዘርን ሮት ወይም የደቡባዊ ክፍል ወደ ደቡብ አፍሪካ መዳረሻ አድርጎ የሚሄዱ ወጣቶች የሚሰደዱበት ሲሆን የአስከፊነቱ ስታይ በተለይ በጣም አስከፊ የሚባለው ከሁሉም በላይ የከምባታ ጥምባሮና የሀዲያ ዞኑ ከፍተኛውን ድርሻ የሚይዙ ናቸው። በተለይ ሀዲያ በጣም በከፍተኛ ሁኔታ ዜጎች ወደ ደቡብ አፍሪካ የሚፈልሱበት ወጣቶች የሚፈልሱበት ዞን ነው ወይም መነሻ ዞን ነው። እንግዲህ ባለፉት ዓመታት አንዳንድ መረጃዎችን ለመስጠት ያክል ለምሳሌ ሀዲያ ላይ ከ2 እስከ 2010 ዓመተ ምህረት ብቻ 44457 ሰዎች ፈልሷል። ከዚህ ውስጥ የተመለሱት 662 ናቸው። ባይዘው መንገድ ላይ አይቀሩም አሉ። እነዚህ በዳታ የተያዙ ናቸው፣ በመረጃ የተያዙ ናቸው። እንደዚሁም በአብነት ከምባታ ጠምባሮ ዞን ከ1995 ዓመተ ምህረት ጀምሮ ወዲህ መረጃ አለ። እሱም አጠቃላይ ወደ 24738 ሰዎች ወደ ደቡብ አፍሪካ እንደፈለሱ የተወሰኑ መንገድ ላይ እንዳሉ ና የተመለሱት ከዚህ ውስጥ 3246 ብቻ እንደሆኑ መረጃዎች ያሳያሉ። በ2004 እስከ 2008 ያለውን መረጃ የሚያሳየው ከ3600 በላይ ሰዎች በመንገድ ላይ እንደሞቱ መረጃ ያሳያል። የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ በዞኖቹ በሚገኙ ወጣቶች ዘንድ በህገወጥ ስደት ዙሪያ ግንዛቤ የመፍጠር ስራዎችን በማከናወን ላይ እንደሚገኝ የጠቀሱት አቶ ታሪኩም በዚህም አንጻራዊ ለውጦች መታየታቸውን ይገልጻሉ። የመጀመሪያ ግንዛቤ ማስጨበጫ ስራዎች ናቸው። ግንዛቤ ማስጨበጫ ስራዎች የማህበረሰብ ውይይት ነው። የማህበረሰብ ውይይት በ972 ቀበሌያት ላይ ባለፉት ሶስት አራት አመታት እየተሰሩ ናቸው። እነዚህ በሁለት ሳምንት አንድ ጊዜ በዚህ ጉዳይ ይወያያል። ሞጁል አለ። ለዛ በተዘጋጀው ማኗል አለ። በማኗሉ መሰረት ውይይት ይደረጋል። ሁለተኛ ለዚህ ተጋላጭ የሆኑት ወጣቶች ስለሆኑ በሁለተኛ ደረጃ ትምህርት ቤቶች በእነዚህ ዞኖች ላይ በሶስት መቶ ሁለተኛ ደረጃ ትምህርት ቤቶች ላይ ያቻለ ያቻ ውይይት ግብረ ሀይል ወይም ክበባት ተቋቁሙ እዛ ላይ በሚኒ ሚዲያ ወጣቶች ይወያያሉ። አጀንዳ አድርጎ የሲቪክ መምህራንና ሪሰ መምህራን የሚመሩት ነው። ይሄ ማለት ነው። በዚህ መሰረት ህገወጥ የሰዎች ዝውውርን መቋቋም የሚችል ማህበረሰብ መፍጠር ነው አላማችን። ማለት ብዙ ጊዜ ደላላ ላይ ነው የሚሳበበው። ምሽ ደላላን ብኖር ያን በመጀመ ቅድሚያ ግንዛቤ ካለው ማህበረሰቡ ይህን የመከላከል አቅም ይፈጥረዋል ብለን የላይፍ ስኪል ወይም የህይወት ክሂሎት እንዲያገኝ የማድረግ ስራ ነው በእኛ በኩል የምንሰራ የታዩ ለውጦች አሉ። ባይዘበ ጥናትና ምርምርን በዚህ ኮ ኢምፓክት አሴስመንት ተካሂዷል ከወላይታ ሶዶ ዩኒቨርሲቲ ጋር በማካሄድ በበርካታ ሰዎች ግንዛቤ ተፈጥሯል። ባይዘበ ከዚህ በፊት ተመርቆ ነበር ሰው የሚሸኘው ሀይማኖት ተቋማት ከንባታና ዲያ ላይ ሃይማኖት ተቋማት መርቆ ነው የሚሸኙት አሁን አውግዟል። ፕሮጀክት ቀርጸው ጭምር መከላከል ጀምሯል። የማህበረሰብ ውይይቱ በበርካታ ሁኔታዎች ማህበረሰቡ ውስጥ የግንዛቤ ለውጥ መጥቷል። አድማጮቻችን፣ በወጣቶች የሕገወጥ ስደት ዙሪያ ተኩረው የዛሬው የወጣቶች ዓለም ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።